የዕለቱ አብይ ርዕስ ሰማያዊ ፓርቲ የአፍሪቃ ኅብረት ሀምሳኛ ዓመት በሚከበርበት ዕለት ሰላማዊ የተቃውሞ ሰልፍ መጥራቱን ይፋ አድርጓል። ይህ ዕለት የተመረጠውም በመንግሥት ላይ ጫና ለመፍጠር ስለሚመች እንደሆነ ፓርቲው አስታውቋል። መለስካቸዋማ ከአዲስ አበባ ተከታዩን ዘገባ አድርጓል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጽሑፍ ባሰራጨው መግለጫ እንዳተተው ፓርቲው በተለያዩ ጊዜያት በሀገሪቱ ይፈጸማሉ ያላቸውን የሰብአዊና ዴሞክራሲያዊ መብት ጥሰቶችና ህገወጥ ድርጊቶች እንዲቆሙ ለመንግስት ጥያቄዎችን ሲያቀርብ መቆየቱን ያስረዳል። ይሁንና በመንግስት በኩል ጥያቄዎቹን ማንቋሻሽና ማጣጣል ወይንም ጆሮ ዳባ ልበስ ብሎ ከማለፍ ውጪ ያደረገው እንደሌለም ያስታውሳል። በመንግስት መልስ ተነፍጓቸዋል ካላቸውን ጥያቄዎች መካከል አራቱን ዘርዝረዋል። እነዚህም ለፍትህና ለዴሞክራሲ ሲታገሩ የነበሩ ጋዜጠኞችንና የፖለቲካ ፓርቲ መሪዎችን በአሸባሪነት ስም ማሰሩ እንዲቆምና የታሰሩትም እንዲፈቱ ዜጎች በታጠቁ ኃይሎች እንዲፈናቀሉ በማድረግ ወንጀል የሰሩ ለፍርድ እንዲቀርቡ፣ የተፈናቀሉ ዜጎችም ወደ የነበሩበት እንዲመለሱ፣ በአሸባሪነት ስም የተከሰሱ በሃይማኖታችን መንግሥት ጣልቃ አይግባ ያሉ ሙስሊም እስረኞች የሚደርስባቸውን ግልት እንዲቆም፣ ጥያቄያቸውም እንዲመለስ የሚሉና ሌሎችም የኢኮኖሚ ጥያቄዎች ናቸው። መንግስት ለእነዚህና ለሌሎችም ጥያቄዎች ምላሽ እንዲሰጥ ሰላማዊ ፓርቲ ለመውሰድ የመረጠውን እርምጃም የፓርቲው ምክትል ሊቀመንበር አቶ ስለሺ ፈይሳ እንዲህ ሲሉ በንባብ አሰምተዋል። ግንቦት 17 ቀን 2005 ዓ ም በአፍሪካ ህብረት ጽህፈት ቤት ፊት ለፊት ሰላማዊ ሰልፍ በማድረግ ከላይ ያነሳናቸው ሌሎችም ጥያቄዎቻችን እንዲመለሱ ሰማያዊ ፓርቲ ለመጠየቅ ወስናል። በመሆኑም እነዚህ ጥያቄዎች እንዲመለሱ የሚፈልግ የፖለቲካ ፓርቲ የሲቪክ ማህበራትና ማንኛውም ኢትዮጵያዊ ዜጋ በእነዚህ ሰላማዊ የትግል እንቅስቃሴዎች በመሳተፍ የበኩሉን ድርሻ እንዲወጣ ጥረችን እናስተላልፋለን። በቤንሻንጉል ክልል የተፈጠረውን ዜጎችን የማፈናቀል እርምጃ በተመለከተም መንግስት የእርምት እርምጃ እየተወሰደ ነው የሚለውንም ፓርቲው አይቀበለውም። የሰማያዊ ፓርቲ ልዑካን ቡድን በመተከል ዞን በቡለን ወረዳ በሶስት ቀበሌዎች አይተናል ያሉትንም አቶ ስለሺ ለጋዜጠኞች ገልጸዋል። በሶስቱም ቀበሌዎች ላይ በተለይ በሁለቱ ቀበሌዎች በዋናነት የተወሰኑ ሰዎችን አግኝተናል። በቀበሌው ምን እየተሰራ እንደነበረም አይተናል። እና አሁን ይሄ ስም ተለጥፎ የስም ዝርዝር ተለጥፎ አሁንም መውጣት ለመውጣት የተዘጋጁ ሰዎች እንዳሉ በአይን አይተናል በቦታው ላይ ተገኝተን በአይን ከማየትም በላይ ደግሞ የቪዲዮ ማስረጃም ቀርጸን የተወሰነ የቪዲዮ ማስረጃም ዩቲዩብ ላይ ሎድ ያደረግንበት ሁኔታ አለ። እሱንም ማየት ይቻላል። በተባለ ዕለት ሰላማዊ ሰልፉን ለማካሄድ ማወቅ ያለባቸው የመንግስት አካላት አውቀውት እንደሆነ ለተጠየቁት የፓርቲው አመራር አካል አባላት እንዳሉት ከሆነ ሰላማዊ ሰልፍ ማድረግ በሕገ መንግስት የታወቀ መብት መሆኑን አስታውሰው በደንቡ መሰረት ለሚመለከተው ክፍል ለማሳወቅ ግን ጊዜው ገና መሆኑን ገልጸዋል። ህጉ በሚደነግገው መሰረትም ፓርቲው ያን ያደርጋል ብለዋል። የሰላማዊ ሰልፉን ስፍራና ጊዜ በተመለከተም ፓርቲው ያደረገው ምርጫ ግን ልዩ ምክንያት አለው። የፓርቲው የህግ ጉዳይ ኃላፊ አቶ ይርነቃቸው ከበደ ዓለም አቀፍ ትኩረት የሚስብ ወቅት ነው። በዚህን ጊዜ ደግሞ ችግሮቻችንን ከላይ ቅድም በአራት ዘርፍ ክፍለን ያስቀመጥናቸው ችግሮቻችንን ዓለም አቀፍ ትኩረት እንዲያገኙ በመንግስት ላይም ጫና እንዲፈጥሩበት ለማሳየት ከዚህ የተሻለ አጋጣሚ የለም። ስለሆነም ጋዜጦችም እንዲሁም ህብረተሰቡ የሚመለከተው ሁሉ ከላይ የገለጽናቸውን ችግሮች መሰረት አድርጎ በእለቱ ለሶስት ተከታታይ ቀናት አሙስ፣ አርብ፣ ቅዳሜ ነው የምናካሄደው። ጥቁር አልባሳት በመልበስ እንዲሁም በመጨረሻ የአፍሪካ ህብረት በሚካሄድበት ስብሰባ ግንቦት 17 ሁሉም ይህንን ጥሪ የሚቀበል በሙሉ በአፍሪካ ህብረት ጽህፈት ቤት ፊት ለፊት በመቆም ድምፁን ከፍ አድርጎ እንዲያሰማ ጥሪያችንን እናስተላልፋለን። በቅርቡ ሰማያዊ ፓርቲ ፋሽስት ኢጣሊያ ኢትዮጵያን በወረረችበት ወቅት ማለትም የዛሬ 76 ዓመት ከ30 ሺህ ኢትዮጵያውያን በላይ በአንድ ቀን ላስጨፈጨፈው ለግራዚያኒ በተወለደበት መንደር በኢጣሊያ የተቋቋመውን መታሰቢያ በመቃወም አዲስ አበባ ውስጥ ጠርቶት የነበረው ሰላማዊ ሰልፍ በጸጥታ ኃይሎች እንደከሸፈበት ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።